በደብረ ዘይቱ ሬቻ በዓል ወቅት በሰው ሕይወት ላይ የደረሰውን ጥፋት ተከትሎ ዛሬም በአዲስ አበባና በሌሎች የሀገሪቱ አካባቢዎች ተቃውሞች ተካሂደዋል። በሰንዳፋ ከ160 በላይ ሰዎች ተይዘው ወደ ኦለታ መወሰዳቸውንና አንድ የ15 ዓመት ልጅ በጸጥታ ሹሙ መገደሉን ነዋሪዎች ሲናገሩ ባለሥልጣኑ ግን የተባለውን አስተባብለዋል። በወለጋ ግንቢ ከተማ የመንግስቱ ኃይሎች ህዝቡ እንዳይንቀሳቀስ አግደዋል። ወጣቱ ከተማዪቱን ለቆ እንዲወጣ ጠይቀዋል ተብሏል። በከተማዪቱ መደብሮች የሚዘጉ የትራንስፖርት አገልግሎት መስጠት ያቋረጡ ጸረ ሰላም ኃይሎች አሉ ሲሉ የግንቢ ፖሊስ አዛዥ ተናግረዋል። ሶሎሞን ክፍሌ ነው የዛሬውን ውሎ የተከታተለው። ዛሬም ማብራሪያ የሚሰጡን አቶ ሙላቱ ገመች ይሆናሉ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ናቸው። እንዴት ነው ዛሬ የአዲስ አበባና ሌሎች የኦሮሞ ክልል አካባቢዎች ውሎ? ያስቀደምኩላቸው ጥያቄ ነው። አዲስ አበባ በአሁኑ ጊዜ መሀሉ ምንም ልዩነት የለም። ትላንትም ሰላም ነው። ነገር ግን ከአዲስ አበባ ወደ ቡራዩ አካባቢ አሸዋ ሜዳ የሚባል ቦታም አለ። እዛ አካባቢ ዛሬ ሰው መገደሉን ሰምተናል። ሪፖርት ደርሶናል። ህዝብ ደግሞ ተቃውሞውን እንደቀጠለ ነው። ሱቆች እንደተዘጉ ነው። ግርግሩ እንዳለ ነው። ዛሬ ለምሳሌ በጊምቢ ከፍተኛ የህዝብ ተቃውሞ ተደርጎ ነበር። ታጣቂዎች ህዝብን ተቃውሞውን እንዳያደርጉ በየቤቱ በመዞር በማስፈራራት፣ በማሰር፣ አንዳንድ ችግሮችን በመፍጠር ዛሬ ውሎው ይሄንን ነው። ምዕራብ አርሲ እንደዚሁም ከፍተኛ በመሳሪያ ሰዎች ላይ በመተኮስ ሰዎችን በመከላከል አካባቢው ከፍተኛ ሰላም ይጦታ አለ። እንደዚሁም በሌሎች ቦታዎች ኦሮሚያ ውስጥ እዚህ ቦታ ሰላም አለ ማለት በጣም አስቸጋሪ ነው። ሁሉም ቦታ እንደነበረ ነው። በነገራችን ላይ አቶ ሙላቱ እርሶ በኢሬቻ በዓል ላይ የሞቱ ሰዎችን ቁጥር አስመልክቶ ለእኛ የሰጡት አሀዝ የተጋነነ የውጭ ማኅበራዊ ሚዲያዎች የሰጡትን አሃዝ እንጂ ትክክለኛ ቁጥር አይደለም ሲሉ በሀገር ውስጥ የመንግሥቱና የመንግሥቱ ደጋፊ ሚዲያዎች እየተናገሩ ናቸው። እስቲ እርሶ ከስድስት መቶ በላይ ይሆናሉ ሲሉ የሰጡትን አሃዝ በትክክል ከየት ከየት እንዳገኙት ይግለጹልኝ። ሶርሱን ከዚህ ከዚህ አገኘው ብዬ ለመናገር ለነገሩኝ ሰዎች ደህንነት ሲባል ይሄ ለመግለጽ ይቆጠባለሁ። ነገር ግን ሚዲያዎቹ ከብቶች አይደሉም፣ ሰዎች ናቸው። አንድም ቢሞት ሁለትም ቢሞት ሞቱ ለሚሉት ለሀምሳ አምስቱ ሰዎች ይህን ኃላፊነት ወስዶ ለነዛ ሀያ አምስቱ ኃላፊ ነን አጋነዋል ብሎ ይሄን ቁጥር መውሰድ ነው። ይሄ ቁጥር ክርክር እኮ ይሄን የሚያመጣ አይደለም። ከተፈለገ ሰዎቹ ሞቶ የተቀበሩበት ቦታ አለ። የተቀበሩ አስከሬዶቻቸውን የተረከቡ ሰዎች አሉ። እነዚህን ዳታዎች ፈልጎ ቆጥሮ ማግኘት ይቻላል። ዛሬ እነሱ አተካራ የሚፈጥሩበት ጉዳይ ይህን አይል የቁጥር ተጋነነ አልተጋነነ፣ እኛ የሚያሳስበን ድርጊቱ ነው። ይህንን ሆን ተብሎ ከአሁን በፊት እሬቻ ላይ አከባበሩ ምን መሆን እንዳለበት መስከረም አስር ሁለት ሺ ዘጠኝ ባወጣነው መግለጫ ገልጸናል። እሬቻ በሰላም የሰላም ቦታ ሰዎች በሰላም ሄዶ በሰላም የተጣሉ ካሉ ተመራርቆ ታርቆ ምርቃት የሚደረግበት የሰላም ቦታ ነው። መንግሥት ግን ይሄን ነገር ለምን እዚህ ውስጥ እንደገባም ግራ ገብቶናል። ይህንኑን ፈርተን ነው የዛን ጊዜ መግለጫ ያወጣነው። ማንም የፖለቲካ ፓርቲ እዛ ላይ እንዳይሳተፍ በየኔ ሰንበቱ አባ ገዳም ራሳቸው አስታውቆ በኦሮሚያ ቴሌቪዥን በተለያዩ ጊዜ በተደጋጋሚ ማስታወቂያ አውጥቶ ሰዎች በሰላማዊ መንገድ ተፈትሾ ምላጭ ሳይዙ ገብቶ ከዛ በኋላ ቶክስ ማካሄዳቸው እኔ በጣም የሚያሳዝን ነው። ይህን ቶክስ ምን አመጣው? እነዚህ ሕዝቦች የሞቱት ከዚህ አንጻር ነው። አትሊስት ያን ያደረግነው ነው ስህተት ነው፣ እናዝናለን። ይህን ይሆናል ብለን አድርገናል። ነገር ግን በዚህ ስህተት ሰው እንዲሆነዋል ብሎ ኃላፊነት የመቀበል እኔ በእውነቱ ኃላፊነት ከሚሰማው መንግስት ነው የሚጠበቀው እንጂ፣ አሁን ይህም ተኩስም አልነበረም ሰዎቹ እንዲሁ በመገፋፋት ነው ገደል የገቡት። ይህ በእውነቱ የሚያዋጣ መንገድም አይደለም። ቁጥሩ አነሰ ከፍ አለ፣ ቁጥሩ ከፍ በማለቱ ፖለቲካ ድርጅት ምንድን ነው የሚያገኙት? ቁጥሩ በማነሱ ደግሞ ምንድን ነው የሚጎልባቸው? ፍሬ ነገሩ ለዛ እዛ ቦታ ለሞቱት ሰዎች ኃላፊነት መውሰዱ ነው ኃላፊነት የሚወስዱ ከሆነ ለሀምሳ አምስቱ እኛ ስድስት መቶ ሰማንያውን ይሄ የሚያጨቃጭቅም አይደለም፣ ይሄን ለወደፊት የምናወራርድ ሂሳብ ይሆናል። እንግዲህ ችግሩ በአሁኑ ጊዜ በህዝቡ ላይ ስጋት ማሳደሩ ግልጽ ነው። ዛሬ ስህተቱ ያለበትን መጠቋቋሙ ብቻ በቂ አይደለም እና በእናንተ በኩል ምን እያደረጋችሁ ነው? በእኛ በኩል ያለውን ህዝብ አሁን ቮላታይል እየሆነ ነው። በየአካባቢው አስከሬን በሚሄድበት ጊዜ ህዝብ በጣም ያዝናል። የኢትዮጵያ ህዝብ በጣም በጣም በጣም በተለይ የኦሮሚያ ክልል እጅግ እጅግ በጣም ከፍተኛ ሀዘን ላይ ያለው ህዝቡ እና በተቻለ መጠን እነዚህ ዘመድ የሞተባቸው የቤተሰብ አባል የሞተባቸው መንግስት አስፈላጊውን ካሳ እንዲከፍል ነው የምንፈልገው። ሁለተኛ መረጋጋቱን የግዴታ ማካሄድ እንዳለበት ነው። ለህዝብ እርቅ መፈጠር አለበት። ይሄ ደም ፈሰዋል። ተገቢ ያልሆነ ጉዳይ ነው የተፈጸመበት እና በጣም እናዝናለን። በእኛ በኩል ህዝብ መረጋጋት አለበት። በየቦታው ጠበንጃ ወድሮ በህዝብ መሀል ከመሄድ ሰላም የሚወርድበትን ሰላም የሚፈጠርበትን አሁን መንግስት ይሄንን ማካሄድ እንዳለበት ነው በእኛ በኩል የሚገባን ተቀምጦ ከህዝብ ጋር ተወያይቶ ይሄ ወደ እልቂት የሚያስከደንን ነገር ሁሉ በወታደር ሀይል ገብቶ ለማቀዝቀዝ ከመሞከር ይልቅ ሰላማዊ በሆነ መንገድ ጠረጴዛ ክብ ተቀምጦ ጉዳዩን በተቻለ መጠን ወደ እርቅ የሚመጣበት ሰላም የሚል መፈለግ ነው። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አመሰግናለሁ። እኔም በጣም አመሰግናለሁ አቶ ሰለሞን። ይህ በእንዲህ እንዳለ በኦሮሚያ ዞን ልዩ ከተማ በሰንዳፋ ከመቶ ስልሳ በላይ ሰዎች ተይዘው ወደ ሆለታ መወሰዳቸውን እንዲሁም አንድ ፊጣ ጉቴ ሙለታ የተባለ የአስራ አምስት ዓመት ልጅ በጸጥታ ሹሙ መገደሉን የአካባቢው ነዋሪዎች ለባልደረባችን ለጃለን የገመዳ ገልጸውላታል። የጸጥታው ሹም ኃይሉ በየነ ግን ልጁን አለመግደላቸውን አስረድተዋል። በወለጋ ዞን ግንቢ ከተማ የመንግሥቱ ኃይሎች ሕዝቡ እንዳይንቀሳቀስ ማገዳቸውንና ወጣቱ ከተማዋን ለቆ እንዲወጣ መጠየቃቸውን ነዋሪዎች ተናግረዋል። የከተማዋ ፖሊስ አዛዥ ኮማንደር ሲሞኔ ግን በከተማዋ መደብሮችን የሚዘጉና የትራንስፖርት አገልግሎት መስጠት ያቋረጡ ጸረ ሰላም ኃይሎች አሉ ብለዋል። ብዛት ያላቸው የምዕራብ ሸዋ ዳኖ ወረዳ ነዋሪዎች ኢሬቻ በዓል ላይ ለተገደሉ ቤተሰቦቻቸው ሐዘን ተቀምጠዋል ተብሏል። አንዳንድ የገዢው ፓርቲ ኦፒዲዮ አባል ወጣቶች ግን ሰርገው እየገቡ የቀበሌ ጽሕፈት ቤቶችን ያቃጥላሉ፣ የባለሥልጣናት ቤቶችን ያጠቃሉ፣ ንብረት ያወድማሉ ሲሉ ነዋሪዎች ለጃለን የገመዳ አስረድተዋታል። ይህ ደግሞ መንግሥት በሕዝቡ ላይ እርምጃ እንዲወስድ ቀደም ብሎ የተቀነባበረ ዘዴ ነው ሲሉም አማረዋል። የወረዳው አስተዳደር አስተያየታቸውን ለመስጠት ከተስማሙ በኋላ መልሰን ብንደውል ልናገኛቸው አልቻልንም ብላለች ጃለኔ በሪፖርቷ። በተያያዘ ዜና በቢሾፍቱ የኢሬቻ በዓል ላይ በመንግሥቱ ኃይሎች ተፈጽሟል ያሉትን ግድያ በማውገዝ የአፋር ሕዝባዊ ፓርቲና የኦጋዴን ብሔራዊ ነፃ አውጪ ግንባር መግለጫ አውጥተዋል። በዓል ለማክበር በወጡ ሰላማዊ የኦሮሞ ብሔረሰብ አባላት በሆኑ ወንድሞቻችን ላይ የተካሄደው የጅምላ ግድያ አሳዝኖናል፣ እናወግዛለን ብሏል የአፋሩ መግለጫ። ለዘላቂ ሰላም፣ ለፍትህ፣ ለነጻነትና አብሮ መኖር ኢትዮጵያውያን ኅብረት እንዲፈጥሩም የአፋር ሕዝባዊ ፓርቲ ጥሪ አቅርቧል። የኦጋዴን ብሔራዊ ነጻ አውጪ ግንባር በበኩሉ ለኦሮሞ ሕዝብና ለሰለባዎቹ ቤተሰቦች አዘኑን ገልጾ በህወሀት ይመራል ያለው መንግሥት ፈጽሟል ያለውን ወንጀል ኮንኗል። ለዘላቂ ሰላም የሁሉም ኢትዮጵያውያን ትብብር ያስፈልጋል ሲልም ጥሪ አስተላልፏል። አድማጮች፣ አሁን ይህን ዘገባ ለመቅረጽ ስቱዲዮ ከመግባቴ ጥቂት ቀደም ብሎ በኢትዮጵያ የአውሮፓ ኅብረት ቴሌኮም በቢሾፍቱ የኢሬቻ ዓመታዊ በዓል ወቅት በሕይወት ላይ የደረሰው ጥፋት ያሳዘነው መሆኑን ገልጾ ለሰለባዎቹ ቤተሰቦች መጽናናቱን ይሰጥ ዘንድ ተመኝቷል ጉዳት ለደረሰባቸውም ፈጥነው ይድኑ ዘንድ ፍላጎቱን ገልጿል። የአውሮፓ ኅብረት በዚሁ መግለጫው በኢትዮጵያ እርቀ ሰላም እንዲካሄድ በተጨማሪም ስፋት ላላቸው የሕዝብ ብሶቶች መፍትሄ ፈላጊ ሂደት መጀመር እንዳለበት ጥሪ አስተላልፏል። በዚህ አስቸጋሪ ወቅት ኢትዮጵያና ጠቅላላ ሕዝቧን ለመርዳት ዝግጁ መሆኑንም የአውሮፓ ኅብረት አስታውቋል። ለዛሬው ዘገባም ከመንግሥት በኩል ምላሽ ለማግኘት ያደረኩት ጥረት አልተሳካም። ጥረቴ ይቀጥላል።